በሕክምና የበጎ አድራጎት አገልግሎት የ25 ዓመታት አገልግሎት ጉዞ ይሰኛል። የተመሰረተበትን 25ኛ ዓመት መታሰቢያ ከትላንት በስቲያ ቅዳሜ ከዋሽንግተን ዲሲ ወጣ ብላ በምትገኘው የአርሊንግተን ከተማ ባካሂደው አመታዊ የሕክምና ሳይንስ ጉባኤ ያከበረው ፒፕል ቱ ፒፕል በተሰኘ የእንግሊዝኛ መጠሪያው ይበልጡን የሚታወቀው የሕክምና በጎ አድራጎት ባለሙያዎች ማህበርን የተመለከተ ዘገባ ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው ፒፕል ቱ ፒፕል አብዛኞቹ አባላቱ ኢትዮጵያውያን የሕክምና ባለሙያዎች ቢሆኑም ኢትዮጵያውያን ያልሆኑ ከፍተኛ እውቅና ያላቸው የሕክምና ባለሙያዎችም ለአመታት የተሳተፉበት ነው። ከሕክምና አገልግሎቶችና የሕክምና ትምህርት ተሳትፎች በተጨማሪም በሌሎች እርዳታ የሚሹ ማህበራዊ ጉዳዮች ላይ አስተዋጽኦ ሲያደርግ የቆየ ገባሬ ሰናይ ድርጅት ነው። ይህንኑ መነሻ በማድረግ ከድርጅቱ አመራር አባላት ሁለቱን ጋብዘው በአጭሩ ያወያየው አሉላ ከበደ ነው። ወደዛ ነው የምናልፈው። ኢትዮጵያ ውስጥ ባለፉት በርካታ ዓመታት በተለይ በሕክምና ላይ ያተኮሩ ሥራዎችን በመሥራት የሚታወቀው ፒፕል ቱ ፒፕል የተባለው የበጎ አድራጎት ድርጅታቸው በዘንድሮ ጉባኤውም ባለፉት 25 ዓመታት ጉዞ እንዳደረገ ሁሉ ወቅታዊ የሆነ አንድ ጭብጥ መርቶ የዘርፉን ባለሙያዎች አወያይቷል። በግርድፉ ወደ አማርኛ ሲመለስ የሰው ሠራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪቃ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ በሰጠውና ከትላንት በስቲያ በተካሄደው መድረክ የቴክኖሎጂውን በረከቶችና ፈተና ቀደም ሲል ከተዘገቡ ቴክኖሎጂዎች ጋር በማነጻጸር የድርጅቱ መስራች ፕሬዚዳንት ዶክተር ናውጋው መሀሪ እንዲህ አስረድተዋል። እንግዲህ ሀያ አምስት ዓመት በተለያየ ፕሮጀክቶች ብዙ ሙከራው ተደርገዋል። ደግሞ ሃያ አምስት አመት ሲባል እንዲሁ ዝም ብሎ ያለ ምንም ችግር አይደለም። ሆኖም ግን ዋና መመሪያችን እኛ አለንበት ላይ እየደረስነው ነው ሀገራችን ህዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ለአስተማረን ህዝብ የሚቻለው መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። እሱ ነው ትልቁ የኛ ችግርን ቢያጋጥመን ወደፊት ለመሄድ ሞራል የሚሰጠ ነው። ከዚህ አንጻር አሁን ደግሞ ከሀያ አምስት አመት በኋላ ቆም ብለን እንዴት ነው ወደፊት? በምን መንገድ ነው? እስካሁን ሰራ ነው ላይ ምን ቢጨመር ጥሩ ነው? ምን ላይ ፕራሪቲ ነስ በሚባልበት ጊዜ አርቲፊሻል ኢንቴሊጀንስ እኛ ሜዲካል ስኩል እያለን ፔጀር አልነበረም፣ አይፎን አልነበረም። ወደድ ነውም ጠላ ነውም ያ ይቀጥላል። ይ ኢትዮጵያ አይፎን እንዴት አድርጎ ነው የሚጠቀመው? የሚቻል አይመስለንም ነበረ። ግን አሁን ብዙ ሰው ከጠርሰ ሳይቀር አይፎን አለ። ስለዚህ ትክክል ነው። የአርቲፊሻል ኢንቴሊጀንስ ብዙ ምንድን ነው እንደሁ ብዛ ስብሰባ ላይ ምስንደንገል የሰው ልጅ በጭንቅላቱ ያስባል። አርቲፊሻል ኢንቴሊጀንስ በምንበዜ የማሰብ ሁኔታ በምንድን ነው የሚሄደው የሚል ጥያቄ የሚተነሱ ነው። ዳታ አልጎሪዝም ላይ የተመሰረተ ነው። በአሁኑ ሰዓት አፍሪካ ውስጥም ገብቷል። ሳውዝ አፍሪካ፣ ናይጄሪያ፣ ሩዋንዳ ኪጋሊ አሁን አንድ ኤክስፐርት ናይጄሪያ አናንዳጅ ኦርጋናይዜሽን ማናጀር፣ ሐኪሞቹ ናይጄሪያ ውስጥ በሽተኞችን በሚያናገሩበት ጊዜ ኖታቸውን ለመጻፍ ኤአይ ይጠቀማሉ። ኤክስፐርቶች እዚ ላይ እንደተናገሩት ኤአይን ልክ በዌስት እንደምናውቀው ለመጠቀም ትክክል ነው። ኢንፍራስትራክቸር በጣም ወሳኝ ነው። ዲጂታል ሊትሬሲ ወሳኝ ነው። ከሁለት አስርት ዓመታት በላይ በዘለቀ ጉዞ በሀገር ውስጥ ካሉ የሙያ አጋሮቻቸው ጋር በመተባበር ያዘጋጇቸውን የከፍተኛ ትምህርት ፕሮግራሞች ጨምሮ ድርጅታቸው ፒፕል ቱ ፒፕል ካከናወናቸው አበይ ስራዎች አንዳንዱም በመጥቀስ ያስረዱት ደግሞ የድርጅቱ ስራ አመራር ኃላፊና የሕክምና ትልኮ ፕሮግራሞች ዲሬክተሩ ዶክተር አብርሃም በትረ ናቸው። መድኃኒቶችን አፈላልጎ በመስጠት አዳሪ ትምህርት ቤትን በመክፈት ከቤት እናትና አባታቸውን ያጡትን እነሱን አሰባስቦ እነኛ ልጆች እስካሁን ድረስ ይሆ ላይ ለሀያ አመት አካባቢ የተረዱ ትልቅ ደረጃ ላይ የደረሱ ዶክተር፣ ኢንጂነር እንደዚሁም ሎየር ሁሉ የሆኑ አሉ። ኢመርጀንሲ ሜዲሲን ሬዚደንሲ ፕሮግራም ኒውሮሎጂ ሬዚደንሲ ፕሮግራም በማቋቋም ከዚህ በፊት ኢትዮጵያ ውስጥ ኖሮ ማያውቀውን ሀገራችን ህዝብ የዛ ተጠቃሚ እንዲሆን ስፔሻሊስት ማግኘት ማለት ትልቅ ነገር ነው። ከዚህ በመቀጠል ደግሞ አሁን ትላንትናም እንደተነገረው የአክሬዲቴሽን ፕሮግራም የአክሬዲቴሽን ማለት ኳሊቲ ማለት ነው። ያ ደግሞ ሀገራችን አፍሪካ ካሉም አሜሪካም ካሉ ኢንስቲትዩሽኖች እኩል እንድትሆን ተማሪዎቻቸው ወይም ደግሞ ሐኪሞቻችን ፕሮፌሽናሎቻችን እኩል አስተዋጽኦ እንዲኖራቸው ትምህርት ቤቶቹ አክሬዲት መሆን ስለነበረባቸው ከጤና ጥበቃ ጋራ በመተባበር አሁን የአክሬዲቴሽን ፕሮግራሙ ብዙ ስራዎችን ተሰርቶ አክሬዲት የሚሆኑበት ሁኔታ ያለ። ዶክተር ከበደ ከዶክተር አንተነህ እና ዶክተር ናውጋው ጋር በመሆን ሄማቶሎጂ አንኮሎጂ ፌሎሺፕ ፕሮግራም መስርተው እዛም ላይ እየተሰራ ነው። በሜዲካል ሚሽኑ እርዳታ በማድረግ ወደ አስራ አምስት የሚሆኑ ሚሽኖችን እያንዳንዱ ፊዚሽያኖችን የጤና ባለሙያዎችን በማስተባበር ወደ ሶስት መቶ አራት መቶ ሺህ ዶላር አካባቢ ያውጡታል። እርዳታ አድርገናል። ትምህርት ቤቶች ፈራርሰው ነበር። ትምህርት ቤቶችንም እንደዚሁ ጠግነናል እና በአጠቃላይ ለሀያ አምስት አመታት የተሰሩት ስራዎች እንዲባጭሩ የሚገለጹ ሳይሆኑ ብዙ ነገሮች ናቸው። የኤች አይቪ ኤድስ ወረርሽኝ ስርጭት እጅግ ከፍተኛ ደረጃ ላይ ደርሶ በነበረበት እና የብዙ ሰዎችንም ህይወት በቀጠፈበት እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ዘጠናዎች መገባደጃ ያን አስከፊ ሁኔታ ለመለወት ታልሞ መመስረቱን ያስታወሱት ዶክተር ናውጋው በበኩላቸው እጅግ ግዙፍ የማህበረሰብ ፈተና ለመቅረብ በሚደረገው ጥረት ለማገዝ የተጀመረው ጥናታቸው የመጣበትን ጎዳና በውይይታቸው እንዲህ ቃኝተውታል የተመሰረተው በፈረንጆች ሺህ ዘጠኝ መቶ ዘጠና ዘጠኝ ነው። ዋና የተመሰረተበት ምክንያት በጊዜው ኤች አይቪ ኤድስ ትልቅ ችግር ነበረ። በዓለም ካለው ኤች አይቪ ኤድስ ዘጠኝ በመቶ ኢትዮጵያ ነበረ። በጊዜው ደግሞ የኢትዮጵያ ፖፕሌሽን ከዓለም ጋር ሲወዳደር አንድ ፐርሰንት ነበር። እንግዲህ እነዚህ ቁጥሮች ምን ያህል ትልቅ ችግር እንደነበረ ሊጠቁም ይችላል እና ምንድን ነው ያኔ አንደኛ አዲስ በሽታ ነበረ፣ እና ደግሞ በጣም ፕራይቬት በሆነ መንገድ ስለሚተላለፍ ሰው አመመኝም ለማለት ፍራቻ፣ ስቃይ፣ ሪጀክት መደረግ ብዙ ነበረ እና የመጀመሪያው ከአራት እስከ ስድስት በዌን ውስጥ እኛን ያሰለጠኑ ሰዎች አስተባብረን ገና ፒፕል ሳይመሰረት ማለት ነው። ችግሩ ከባድ ችግር እንደነበረ ግንዛቤ ስለነበረ ኢትዮጵያ ሄደን የመጀመሪያውን ኮንፈረንስ ተደረገ። ያ ኮንፈረንስ ብዙ አይን ገለጠ። በሚዲያም ብዙ ተፈለጅ ነበረው። በየቦታውን ሄደን ካየን በኋላ እንዴት ነው ይህ ችግር በጊዜው በጦርነት በምን ከሞተው የበለጠ በኤችአይቪ የሞተው ይበልጣል። ትምህርት ሰታ ላደረሰችን ሀገር ምን ማድረግ አለብን? የኢንፎርሜሽን ክፍተት ነበር የጤና ክፍተት እና ይህንን ከማስተማር ነው የተጀመረው። ከዚያ ቀጥሎ ደግሞ በበሽታው ምክንያት ወላጅ አልባ የሆኑ ልጆችን ለኢዳን ፌተር እናደግና እየሰበሰቡ ስድስት መቶ ስምንት መቶ የሚሆኑ ህጻናት ጋር ማክበር ነበረ። ግን ይሄ ደግሞ የአንድ ቀን ነው። ወደፊት ቀጣይ በሆነ መንገድ ሲባል ትምህርት ቤት ተከፈተ። ቅድም ዶክተር አብርሃም ረካነቀ ያደረገው ያ ትምህርት ቤት ደግሞ በተለይ ሴቶችን በአዳሪ ትምህርት ቤት፣ ትንሽ የፋይናንሻል ችግር ያለባቸውን ደግሞ በተመላላሽ ተገቢው እርዳታ ሲደረግ ቆየ መጀመሪያ ሄ ሲጀመር ኤችአይቪ ኤድስ እንኳን ኢትዮጵያ እዚህ ሀገር እንበዎች መድኃኒት አልነበረው። በኋላ መድኃኒቱም እየተገኘ ሲሄድ እነዚያ መድኃኒቶች ኢትዮጵያ ውስጥ ሬጂስተር ስላልነበሩ አንድ የመጀመሪያ ፍሉኮናዞል ለሚባለው ጉሮሯቸው የሚቆስሉ ጭንቅላታቸው ለሚቆስሉትን የሚሰጥ መድኃኒትና ፍቱህ የሆነ ረዘም ጊዜ ለመኖርም የረዳ መድኃኒት ነው። ትዳ ጥበቃ ና ፋይዘርን አገናኝተን ለያ መድኃኒት በነሳ ላልቶ ስነ ጊዜ ኢትዮጵያ ውስጥ እንዲገባ ተደርጓል። ከዚያ በኋላ ፒፕል ቱ ፒፕል ሲመሰረት አንድ ችግር ሲመጣ የህዝብ ችግር በህዝብ የሚፈታው በሚል ነው መመሪያችን እና አንደኛው ፒፕልቱ ፒፕል በአሜሪካን የተቋቋሙ ሲቋቋሙ የወገናችንን ችግር በወገናችን ይፈታል። እና ፒፕልቱ ፒፕል ደግሞ እንደ ድልድይ ሆነው ቴክኖሎጂን፣ ኖሌጅን ወደ ኢትዮጵያ ያስተላልፋሉ። ምክንያቱም አንድ ሀገር ከድህነትን በቴክኖሎጂም ለማድረግ ትምህርት እና ጤና ያስፈልጋል። አውሮፓን ብንወስድ አሜሪካን ብንወስድ ከሌላው ከአፍሪካ ከኢዥያ የሚሻሉት በትምህርት በጤና ስለበለጸጉ ነው። እና በትምህርት ያልበለጸገ ሀገር ለማድረግ ከባድ ነው። ስለዚህ እኛም የምንችለውን ደግሞ ኢትዮጵያ ካሉ ከዩኒቨርስቲዎች ጋር አብሮ በመስራት በተለይም ከመጀመሪያው ጀምሮ ከጤና ጥበቃ ጋር በረጅም ጊዜ በመፈራረም ጤና ትምህርት ላይ ብዙ ተሰርቷል። በአማርኛው ግርድፍ ስያሜው የሰው ሰራሽ ልህቀት በሃያ አንደኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪቃ ፈጥና የምትጨብጠው የቴክኖሎጂ እምርታ የሚል ስያሜ የሰጡትን የሰው ሰራሽ ልህቀት ቴክኖሎጂ በተለይ ለዘመናዊ ሕክምና የሚቸራቸውን በረከቶችና የሚደቅናቸውን ፈተናዎች መልከት ባደረጉበት ውይይት ቁጥራቸው የበዙ ብርቱ ደንቃራዎች ለተጋረጡባት አህጉረ አፍሪቃ እንደምን ተጨባጭ ፋይዳዎች ያስገኝ ይሆን? ምን አይነት ስራዎችስ ይጠብቃሉ የሚሉትን ጨምሮ በውይይቱ የተሳተፉትን የህክምናና የቴክኖሎጂ አዋቂዎች ጋብዘን በስፋት እንወያያለን። ለአሁኑ ግን የድርጅቱን መስራች ፕሬዚዳንት ዶክተር እናውጋው መሐሪንና የድርጅቱን ሥራ አመራር ኃላፊና የህክምና ተልእኮ ፕሮግራሞች ዲሬክተር ዶክተር አብርሃም በትረን ለጊዜያቸው አመሰግናለሁ እግዜር